ዛሬ ሐሙስ ግንቦት 8 2011 ዓ ም ምሽት የጋቢና ቪዮኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ ጀመርን። ለምሽቱ ከያዝናቸው ፕሮግራሞቻችን ጥቂቶቹን እናስተዋወቃችሁ። የኢትዮጵያ ምጣኔ ሀብት ወደ ላቀ ደረጃ ለማሸጋገር እገሳ ያደርጋል ተብሎ የታመነበትን የአሜሪካ መዋለ ነዋይ ፍሰት ለማፋጠን የታሰበ የኢትዮጵያ አጋርነት ጉባኤ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መስሪያ ቤት ተካሂዷል። ለምን ኢትዮጵያ? Why Ethiopia? Because of the remarkable changes that have taken place in Ethiopia over the last year. Both what Prime yeah, Minister. በሌላ በኩል የጠየቅናቸው የጤና ሥርዓት ማሻሻያና ጥቅማ ጥቅም ጥያቄዎች ተገቢውን ምላሽ አላገኙም በሚል የሕክምና ባለሙያዎች አዲስ ዙር የስራ ማቆም አድሚያ መጀመራቸው ታውቋል። አብራችሁን ከቆያችሁ ዝርዝሩን ታደምጣላችሁ። ሌሎች ለምሽቱ ያዘጋጀናቸውን ቅንብሮች ይዘን አብረናችሁ እናመሻለን። ፕሮግራሙን በመምራት ጽዮን ግርማ ብሬያችሁ ቆያለሁ። የጋቢና ሙዚቃ ምርጫ ማለን ከጋቢና ቪዮኤ ጋር አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር አጠር ላሉ ዓለም አቀፍ ዜናዎች በድጋሚ ተመልሼ መጥቻለሁ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የመካከለኛው ምስራቅ ፖሊሲያቸውን በሚመለከት በአስተዳደራቸው ውስጥ ንትርክ የለም ብለዋል። ከኢራን ጋር ስለተፈጠረው ውጥረት ደግሞ ኢራን በቅርቡ ለመነጋገር እንደምትፈልግ እርግጠኛ ነኝ ይላሉ ትራምፕ። ይህንን ያሉት በዋሽንግተን ፖስት እና በኒውዮርክ ታይምስ ለወጡ ዘገቦች ምላሽ ነው። በአስተዳደራቸው ውስጥ ኢራን የአሜሪካ ኃይሎችን ለማጥቃት እርምጃ እየወሰደች ነው በሚሉና የኢራን እንቅስቃሴዎች ዩናይትድ ስቴትስ በሷ ላይ የምትወስዳቸው እርምጃዎችን ለመከላከል ነው በሚሉት ሌሎች ባለስልጣኖች መካከል የአመለካከት ግጭት እንዳለ ጋዜጦቹ ዘግበው ነበር። የተለያዩ አመለካከቶች ይቀርባሉ፣ በመጨረሻም የምወስነው እኔ ነኝ ሲሉ ትራምፕ በትዊተር ገልጸዋል። በመካከለኛው ምስራቅ ውጥረት በሰፈነበት በአሁኑ ወቅት ኢራን ወታደራዊ እርምጃ ብትወስድ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕን አያስደስትም ሲሉ ዛሬ ቃል አቀባያቸው ተናግረዋል። አንድ የኢራን ዲፕሎማት ግን ኢራን ራሷን የመከላከል መብት እንዳላት ገልጸው የማጥቃቱን ጉዳይ አቃለውታል። ኢራን የባህሪ ለውጥ እንድታሳይ ትራምፕ ይፈልጋሉ ሲሉ የዋይት ሀውስ ቃል አቀባይ ሴራ ሳንደርስ ዛሬ ማለዳ ለጋዜጠኞች ተናግረዋል። እስላማዊ ሪፐብሊክ የምትወስደውን ማንኛውንም አይነት የማጥቃት ተግባርን ይቃወማሉም ብለዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የመካከለኛው ምስራቅ ፖሊሲዎቻቸውን በሚመለከት በአስተዳደራቸው ውስጥ ንትርክ የለም ብለዋል። ከኢራን ጋር ስለተፈጠረው ውጥረት ግን ኢራን በቅርቡ ለመነጋገር እንደምትፈልግ እርግጠኛ ነኝ ይላሉ ትራምፕ። ይህንን ያሉት በዋሽንግተን ፖስትና በኒውዮርክ ታይምስ ጋዜጦች ለወጡ ዘገቦች ምላሽ ነው። በአስተዳደራቸው ውስጥ ኢራን የአሜሪካ ሀይሎ ሀይሎችን ለማጥቃት እርምጃ እየወሰደች ነው በሚሉ በሚሉና የኢራን እንቅስቃሴዎች ዩናይትድ ስቴትስ በእሷ ላይ የምትወስዳቸውን እርምጃዎች ለመከላከል ነው በሚሉት በሌሎች ባለስልጣኖች መካከል የአመለካከት ግጭት እንዳለ ጋዜጦቹ ዘግበው ነበር። ካርቱም ውስጥ እንደ አውሮፓውያን አቆጣጠር ካለፈው ሚያዝያ ስድስት አንስቶ በብዙ ሺህ የሚቆጠሩ ሱዳናውያን የተቃውሞ ሰልፈኞች በመዲናይቱ የተከሏቸው የመንገድ መዝጊያ መሰናክሎች የጠመን ሲሆነዋል። ትላንት ማታ በመሰናክሎቹ ምክንያት በተቃዋሚዎቹ መካከል ጭቅጭቅ መጫጫሁና መደባደብ እንደነበር ተገልጿል። መሰናክሎቹ የተሰሩት በአለቶችና ና በተጠማዘዙ ብረቶች ሲሆን ዓላማው በወታደራዊ መሪዎች ላይ ጫና ለማሳደር ነበር። አሁን ግን የጠብ ምንጭና የግጭት ኢላማ እንደሆኑ ተዘግቧል። ባለፈው ሰኞ ማታ በሰባሰበት ሰዎች ላይ ተኩስ ተከፍቶ አራት እንደሞቱ ሐኪሞች ተናግረዋል። ተኳሾቹ የመንግስት ደጋፊ የሆኑ ፈጥኖ ደራሽ ሚሊሻዎች ናቸው ይላሉ የተቃውሞ መሪዎቹ። በተኩሱ ምክንያት ለድርድሩ ድርድሩ ለሰባ ሁለት ሰዓታት ይቋረጣል ሲሉ ጄኔራል አብዱል ፋታህ አልብርሃን ዛሬ አስታውቋል። ግጭቱም የተነሳው በመዲናዎቹ ዋና መንገዶች የተተከሉት መሰናከሎች አልነሳም በማለታቸው እንደሆነም ታውቋል። የየመን መንግስትን የሚደግፈው በሳውዲ አረቢያ የሚመራው የጥምረት ኃይል ዛሬ ሰንአ ላይ ተከታታይ የአየር ድብደባዎችን ማካሄዱ ታውቋል። ቢያንስ ስድስት ሰዎች እንደተገደሉ ተዘግቧል። የአየር ድብደባው በከተማይቱ የተለያዩ ኢላማዎችን በመምታቱ በርካታ ቤቶች ተደርምሰዋል። ሰንአ ለአምስት ሰዓታት ያህል በኢራን በሚደግፉት የሁቲ አማጺያን ቁጥጥር ስር ቆይታለች። የዛሬው የአየር ድብደባ የተካሄደው በሳውዲ አረቢያ የነዳጅ ዘይት መተላለፊያ ቱቦ ላይ በተፈጸመው የድሮን ማለትም የሰው አልባ ተዋጊ አውሮፕላን ጥቃቱ የሁቴ አማጽያን ኃላፊነት ከወሰደ ጥቂት ቀናት በኋላ ነው። የሳውዲ ምክትል መከላከያ ሚኒስትር ሀሊድ ቢን ሳልመን በነዳጅ ዘይት መተላለፊያ ቱቦ ላይ የተካሄደውን ጥቃት ያዘዘችው ኢራን ናት ሲሉ ከሰዋል። የአሸባሪነት ተግባር ነው ብለውታል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል ጽዮን ግርማ ነኝ አብረን ከአድማስ እንሻገር ጋቢና ቪኦኤ ይህ የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው የኢትዮጵያ ምጣኔ ሀብትን ወደ ላቀ ደረጃ ለማሸጋገር እገዛ ያደርጋል ተብሎ የታመነበትን የአሜሪካን መዋለ ንዋይ ፍሰት ለማፋጠን የታሰበ የኢትዮጵያ አጋርነት ጉባኤ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ትላንትናን ተካሂዷል። ኢትዮጵያ በቅርቡ የጀመረችውና አሁንም እየሰራችበት ያለችበትን የምጣኔ ሀብት ማሻሻያዎች እርምጃና እየተሟሟቁ ያሉትን የንግድ ኢንቨስትመንት እድሎች ለማስተዋወቅ የታሰበ መድረክ መሆኑን የውጭ ጉዳይ መስሪያ ቤቱ አስታውቋል። በዚህ በዩናይትድ ስቴትስ መንግስት ደረጃ ሲዘጋጅ በአይነቱ እጅግ አልፎ አልፎ በሚታየው ከዓለም ሀገሮች አንድ ሀገር ላይ አተኩሮ በሚካሄድ መድረክ ላይ የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት አማካሪ ሚኒስትር ዶክተር አርከበ ቁባይና በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም ማረጋ ሀገሪቱ ውስጥ እየተካሄዱ ባሉ ለውጦች እና ለግል መዋለ ነዋ እየተከፈቱ ባሉ መስኮች ላይ ማብራሪያዎችንም ሰጥተውበታል። ኢትዮጵያን የአፍሪካ ምጣኔ ሀብት መናኸሪያ ለማድረግ በተያያዘው እቅድ በግብርና፣ በመሰረተ ልማት፣ በኢነርጂ፣ በአምራች ኢንዱስትሪዎችና በአገልግሎት ዘርፎች መስኮች መከፈታቸውን የአሰሪና ሰራተኛ ሕግም እየተሻሻለ መሆኑን የኢትዮጵያውያኑ ባለስልጣናት አመልክተው ለመዋለ ነዋይ አፍሳሾች የቀለለ ሁኔታ ለመፍጠር የኢንቨስትመንት ኮሚሽኑ የከፈተውን ማጉላላትና ምልልስ የሚያስወግድ አሰራርም አስተዋውቀዋል። ኢትዮጵያ የገባችበትን የለውጥ መንገድ በመክፈቻ ንግግራቸው ላይ አድንቀው የተናገሩት ደግሞ የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥ ናቸው። በኢትዮጵያና በዩናይትድ ስቴትስ አምባሳደር ማይክል ራነርም ኢትዮጵያ ምጣኔ ሀብቷን ለማሳደግ፣ ለመሸጋገር የያዘችው እንቅስቃሴ እየተሳካ እንዲሆን ሀገራቸው ማንኛውንም እገዛ እንደምታደርግ፣ እነርሱም በየግላቸው የሚቻላቸውን ሁሉ ከማድረግ እንደማይቦዝኑም ተናግረዋል። እንደዚህ ያሉ ውይይቶች ዛሬም ቀጥለዋል። በጆርጅ ታውን ዩኒቨርሲቲ ውስጥም ተመሳሳይ ውይይቶች እየተካሄዱ ይገኛሉ። በትላንትና እለት በስቴት ዲፓርትመንት የተገኘው ሰለሞን አባተ የአሜሪካ ባለስልጣናትን አነጋግሮ ዝርዝሩን ይዟል። በዚህ በዩናይትድ ስቴትስ መንግሥት ደረጃ ሲዘጋጅ በዐይነቱ እጅግ አልፎ አልፎ በሚታየው ከዓለም ሀገሮች በአንድ ሀገር ላይ አተኩሮ በሚካሄድ መድረክ ላይ የኢትዮጵያ ጠቅላይ ሚኒስትር ጽሕፈት ቤት አማካሪ ሚኒስትር ዶክተር አርከበ ቁባይና በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ሀገሪቱ ውስጥ እየተካሄዱ ባሉ ለውጦችና ለግል መዋዕለ ንዋይ እየተከፈቱ ባሉ መስኮች ላይ ማብራሪያዎችን ሰጥተዋል። ለእንዲህ ዐይነቱ መድረክ ለመሆኑ ከዓለም ሀገሮች ሁሉ አሜሪካ ለምን ኢትዮጵያ ላይ አይኖቿን አሳረፈች? ለምንስ አሁን? ለምን ኢትዮጵያ? ምክንያቱም ባለፈው ዓመት ውስጥ እየተከናወኑ ባሉ ጉልህ ለውጦች ምክንያት ነው። ጠቅላይ ሚኒስትር አብይ በአካባቢው እየሰሩ ባሉትም አዲሱ የኢትዮጵያ መንግስትም እዚያው ኢትዮጵያ ውስጥ የፖለቲካ ምህዳሩን ለውጭው መዋለ ነዋይም የምጣኔ ሀብቱን መስክ በመክፈታቸው ነው። የኢትዮጵያ የአጋርነት መድረክ ላይ የመክፈቻ ንግግር ያደረጉት የዩናይትድ ስቴትስ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥ ናቸው። ከንግግራቸው በኋላ ለቪኦኤ በሰጡት ቃል ይህንን ያሉት ለምን ኢትዮጵያ? በኢትዮጵያ የዩናይትድ ስቴትስ አምባሳደር ማርክ ራይነር ደግሞ ምክንያቱም ኢትዮጵያ እጅግ አስፈላጊ ሀገር ስለሆነች ነው ብለውኛል። Why Ethiopia? Because Ethiopia is that important and this moment in Ethiopia is that consequential. Uh, it is really important. <inaudible> <inaudible> እናም በዚህ ጊዜ ደግሞ ኢትዮጵያን የዚያን ያህል ተዛማጅ ትርጉምና ቦታ ያላት አገር ነች። ኢትዮጵያ እያራመደች ያለችው የምጣኔ ሀብት የፖለቲካ ማሻሻያ አጀንዳዎች መሳካት ለዩናይትድ ስቴትስ በእውነቱ በጣም አስፈላጊ ነው። ያንን ለመደገፍ ደግሞ መንግስት ለመንግስት እየተገናኘን በርትተን እየሰራን እንገኛለን። ሌሎች የዩናይትድ ስቴትስ አካላትም ድጋፋቸውን እንዲሰጡ እያበረታታን ነው። And a key element of that is the US private sector. Uh, ultimately, for the extraordinary political reforms to be sustained. <inaudible> uh, <inaudible> ስራዎች መፈጠር አለባቸው። ጥሩ ደሞዝ የሚያስገኙ የስራ ዕድሎች፣ የቴክኖሎጂ ሽግግር፣ የተፈጥሮ አካባቢ ደረጃዎች፣ መልካም የሆኑ አሰሪና ሰራተኛ ግንኙነቶች መፈጠር መስፋትና መከበራቸው አስፈላጊ ነው። ለእነኛ አማራጭ ለሌላቸው ሁኔታዎች ደግሞ የዩናይት ስቴትስ የግል ዘርፍ ዝግጁና የነቃ መልስ ነው። እናም እጅግ አስፈላጊ የሆነውና ሰፊው የዩናይትድ ስቴትስ መዋለ ንዋይ እንዲሁም የንግድ እንቅስቃሴዎች የኢትዮጵያን መጣህና ሀብት ካለበት እንዲያነሱት ዛሬ በጣም አጠንክረን እየተበረታታን ወይም እያበረታታን ነን። እናም እንዲህ አይነቱን ልዩ መድረክ ለኢትዮጵያ ለማድረግ ዩናይትድ ስቴትስ ወሰነች። You're right, it is unique. Uh, it is something that happens maybe once every 10 years. Uh, so maybe two times in my entire career. Africa, <laughs> Africa, በአምራች ኢንዱስትሪዎች በመረጃ ቴክኖሎጂና በአገልግሎት ዘርፎች መስኮቹ መከፈታቸውን የአሠሪና ሠራተኛ ሕግም እየተሻሻለ መሆኑን ኢትዮጵያውያኑ ባለሥልጣናት የጠቅላይ ሚኒስትሩ ጽሕፈት ቤት አማካሪ ዶክተር አርከበ ዕቁባይና፣ በዩናይትድ ስቴትስ የኢትዮጵያ አምባሳደር አቶ ፍጹም አረጋ ተናግረዋል። መዋእለ ነዋይ አፍሳሾች የቀለለ ሁኔታ ለመዋለ ነዋይ አፍሳሾች የቀለለ ሁኔታ ለመፍጠር የኢንቨስትመንት ኮሚሽኑ የከፈተውን ማጉላላትና ምልልስን የሚያስወግድ አሰራርም አስተዋውቀዋል። በዚህም የኢትዮጵያ መንግሥት የመንግሥትና የግል ዘርፍ የአጋርነት ፖሊሲ ለማውጣት እየሠራ መሆኑን አምባሳደር ፍጹም አረጋ ተናግረዋል። የኢትዮጵያን የኢነርጂና ሌሎችም የኢንቨስትመንት መስኮች በምርቱም በግብርናውም ዘርፍ ያሉትን አስመልክቶ አቶ አርከበ ቁባይ ሰፊ ማብራሪያ ሰጥተዋል። ኢትዮጵያ የገባችበትን የለውጥ መንገድ በመክፈቻ ንግግራቸው ላይ አድንቀው የተናገሩት የዩናይትድ ስቴትስ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥ እና በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ራይነርም ኢትዮጵያ ምጣኔ ሀብቷን ለማሳደግና ለመሸጋገር የያዘችው እንቅስቃሴ የተሳካ እንዲሆን ሀገራቸው ማንኛውንም እገዛ እንደምታደርግ እነርሱም በየግላቸው የሚቻላቸውን ሁሉ ከማድረግ እንደማይቦዝኑ ተናግረዋል። እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ Radio Sagale America, Gambina, Gambina B-O-N. <laughs> የምትከታተሉት ከአሜሪካ ድምፅ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። የጠየቅናቸው የጤና ስርዓት ማሻሻያና ጥቅማ ጥቅም ጥያቄዎች ተገቢውን ምላሽ አላገኙም በሚል የሕክምና ባለሙያዎች አዲስ ዙር የስራ ማቆም አድማ መጀመራቸው ታቋል። ቪኦኤ በጥቁር አንበሳ ሆስፒታል የተመደቡ ወደ ሁለት መቶ የሚሆኑ እጩ የሕክምና ባለሙያዎች አድማ ላይ መሆናቸውን ሰምቷል። በተያያዘም የኢትዮጵያ የሕክምና ማህበር የጤና ባለሙያዎችን የስራ ማቆም አድማ ጥሪ እንደሚቃወም አስታውቋል። ሀብታሙ ስዩም ዝርዝሩን ያስደምጠናል። ቁጥራቸው ወደ ሁለት መቶ የሚጠጉ በጥቁር አንበሳ ሆስፒታል የተመደቡ እጩ ሐኪሞች ሌላ ዙር አድማ መጀመራቸው ተሰምተዋል። የሆስፒታሉ አስተዳደር እስካሁን ድረስ በአድማው ሰበብ የደረሰ የሥራ መስተጓጎል የለም ቢልም አድማው በሆስፒታሉ አሰራር ላይ ጫና እንዳሳደረ ከእጩ ሐኪሞች መካከል አንዱ የሆኑት ዶክተር አገሩ ዘለቀ ይናገራሉ። እንግዲህ ጥቁር አንበሳ ውስጥ አሁን ቀደም ብዬ ለመግለጽ እንደሞከርኩት የድንገተኛ ክፍሎች አብዛኛውን ቦታ ላይ ተሸፍነዋል። ድንገተኛ የሆነ ነገር እየተከሰተ አይደለም። ግን አብዛኛውን አሁን በጣም የመጉላላቶች ነገር አሉ። በሽተኛ እየተንገላታ ነው ያለው፣ ምክንያቱም ተመላላሽ ሕክምና ክፍል አሁን ማንም እየሰራ አይደለም። ብዙ ቦታ ለምሳሌ በሽተኞች ታኝተው የሚታቀሙባቸው አካባቢዎች ላይ እንደ ፍርት ሰዓት ስራ ወይም እንደ ዲዩቲ ማለት ነው። አንድ ሰው ሁለት ሰው ነው ተመድቦ እየሰራ ያለው። እነሱም ድንገተኛ ለሆኑ ነገሮች ብቻ አፋጣኝ መፍትሄ ለመስጠት ነው እንጂ መደበኛ የሆነውን ስራ ለመስራት አይደለም አሁን ያሉበት ሁኔታ። ምክንያቱም ከትናንትና ጀምሮ እንደነገርኩ የድህረ ምረቃ ሐኪሞችም አድማ መምታታቸው ይታወቃል። በዚህ የተነሳ ሆስፒታሎች በጣም ብዙ ችግር እንደሚከሰት ነው። ፎርቾች ምናረገው ማለት ከጥቂት ሳምንታት በፊት ከጠቅላይ ሚኒስትር አብይ አህመድ ጋር ቁጥራቸው ሶስት ሺህ የሚሆን የህክምና ባለሙያዎች መወያየታቸው ይታወሳል። ያ ውይይት የጠየቅናቸው ጥያቄዎችን ለመመለስ ተስኖታል። አሁንም ጥቂት የማይባሉ ጥያቄዎቻችን መልስ ያሻሉ የሚሉት የህክምና ባለሙያዎች ለሌላ ዙር አድማ እንደተነሱ ዶክተር አገሩ ዘለቀ ይናገራሉ። ብዙ ሐኪም አስበ የነበረው በጣም ብዙ ጥያቄዎቻችን ይመለሱልናል ብለን ተስፋ አድርገን ነበረ። ግን ያ ሳይሆን ቀርቶ እንደውም የህክምና ባለሙያውን እና ምን ህክምናውን እራሱ ሴቱን የሚያወርድ ነገር ነው፣ እዛ ሰንተን የወጣ ነው። በዛ ብዙዎቻችን ያው ከፍቶናል። በጣም ዲስፓንተድ ሆነናል። ከዛ በኋላ ያን የሚያዚያ ሀያ ስምንት ቀን ማለት ከሁለት ቀን በኋላ የመጨረሻ አመት የህክምና ተማሪዎች አድማ መጣን ማለት ነው። ያው ሁለተኛ ሳምንታችን አሁን ከስራ ገበታችን ከሀምሳ ስምንት ዓመታት በላይ የህክምና ባለሙያዎችን ጥቅም ለማስጠበቅ ሲጥር ስለ መባጀቱ የሚነገርለትን የኢትዮጵያ የህክምና ማህበር የሚመሩት ዶክተር ገመቺስ ማሞ ግን የተጠራውን አድማ ይቃወማሉ። አሁን እንደምንሰማው በሶሻል ሚዲያም እንደሚወራው በአካልም እንዳየ ነው በጥቁር አንበሳ ሆስፒታል ያሉ የስፔሻላይዜሽን ተማሪዎች የስራ ማቆም አድማን ከትላንትና ጀምረው አድርገዋል ነው እኛ እንደ ማህበር የስራ ማቆም አድማ በሐኪሞች መደረግ የለበትም አይደረግምም ነው የምንለው። የማህበራችንም መቼም ቢሆን የስራ ማቆም አድማን አይደግፍም አያደርግም። ይህን የማናደርግበት ዋናው ምክንያት ደግሞ ያሉ አዋጆች ስላሉ፣ ከልካይ አዋጆች ስላሉ ወይም ደንቦች ስላሉ ወይም ቅጣት ስላለ ሳይሆን የምንመራው ከደንብ እና አዋጅ በላይ በሆነው የሕሊና ሕግ ስለሆነ ሕሊናው ለማንም ሐኪም በሽተኛን ጥሎ እንዲሄድ አይፈቅድለትም። ስለዚህ እኛ አልጠራንም፣ ከጠሩት ሰዎች ጋርም ግንኙነት የለንም። ማህበራቸው ከወራት በፊት ጀምሮ ከመንግስት ጋር ምክክር ሲያደርግ እንደነበረ የሚያነሱት ዶክተር ገመቺስ በጤና ባለሙያዎች የሚነሱ ጥያቄዎች ተገቢ መሆናቸውን፣ ሆኖም በአድማው መንገድ ጉዳዩ እልባት ያገኛል ብለው እንደማያምኑ ይናገራሉ። ከአራት ሺህ በላይ የሕክምና ባለሙያዎችን ያቀፈው ማኅበሩ በጤናው ዘርፍ ያሉ ችግሮች እንዲቀረፉ ደጋግሞ መጠየቁን እንደሚቀጥልም ያወሳሉ። የሕክምና ትምህርት ጥራት በኢትዮጵያ ውስጥ ከጊዜ ወደ ጊዜ እየቀነሰ መምጣቱን ጥናቶች አሳይቷል። ይሄን ነገር በተመለከተ መፍትሄ መወሰድ እንዳለበት ስንነጋገር ነበር። መፍትሄ እርምጃዎችንም ሲወስድ ነበር መንግስት ግን ደግሞ እነዚህ የመፍትሄ እርምጃዎች በቂ አይደሉም፣ ገና ተጠንቶ መስተካከል አለበት ደግሞ የምንላቸው ነገሮች ነበሩ። የጤና አገልግሎቱን በተመለከተ ሆስፒታሎች በየቦታው ተገንብቷል። የሆስፒታል ቁጥሮቹ ብዙ ሆኗል። የትኞቹ ሆስፒታሎች እውነት የሆስፒታል እንትንም ያሟላሉ የሚለው ነገር ሌላው ጥያቄ ነው። መንግስትም ራሱ በሚያምነው ከወከሄድን ሰላሳ እስከ አርባ በመቶዎቹ መብራትና ውሃ የላቸውም ይላል። ስለዚህ እነዚህ አይነት እንትኖች የህብረተሰቡን የጤና እንትን አያሟሉም። እያን ይሄ መስተካከል አለበት ነው። የመድኃኒት አቅርቦት ከጊዜ ወደ ጊዜ በጣም ችግር እየሆነ ነው። በተለይ ደግሞ በግል መድኃኒት የሚያስመጡ ድርጅቶች የውጭ ምንዛሪ ካገኙ ስምንትና ዘጠኝ ወር ሆኗቸዋል። ይሄ መስተካከል አለበት እያን። እነዚህ ትልልቅ ጥያቄዎች ናቸው። ቁጭ ብለን ነጎሼት የምናደርግባቸው የምንትን የምናደርጋቸው ነው እንደ ማህበር ስናነሳቸው የኖሩ ናቸው። አሁንም እየቀጠልንበት ያለ ነገሮች ናቸው። ተመላላሽና እዚያው ተኝተው የሚታከሙ ህሙማንን በማስተናገድ ለዓመታት በዘለቀው የጥቁር አንበሳ ሆስፒታል በተግባር ልምምድ ላይ የሚገኙት ዶክተር አገሩ ዘለቀ የህክምና ባለሙያዎች ኑሮ በእጅጉ መፈተኑን ጠቅሰው መንግሥት አፋጣኝ መላ በእጅቱ ወደ ሥራ እንዲመለሱ ካላደረገ በስተቀር አድማው በቅርቡ ያከትማል ብለው እንደማያስቡ ይናገራሉ። እንግዲህ እስካሁን ባለው ሁኔታ አድማው እስከ መቼ እንደሆነ በውል የታወቀ ነገር የለውም። ግን ጥያቄዎቻችን እስከሚመለሱልን ድረስ ብለን የጀመርልኝ በተቻለ መጠን ጥያቄዎቻችን ቶሎ ተመልሰውልን እኛም የምንወደውን ሙያችንን እና የምናከብራቸውን ፔሽንቶቻችንን ተመልሰን እንድናክን ቢሆን ደስ ይለናል። ለዚህም ለመንግስት ጥሪ ማቅረብ እንፈልጋለን። ራርን ጋቢና ቪኤሽ ጋቢናላሻንልላሻንላሻንልዘናዘና ላሻንልየጋቢና ቪኦኤ ዝግጅታችን ይቀጥላል። ለዛሬ እንግዲህ ሰለሞን አባተ ነው ከኛ ጋር ያመሸው። በተከታዩ ዝግጅትም ቴክኖሎጂንና ይዳስስልናል። ሚያዝያ 26 2011 ዓ ም ዋሽንግተን ዲሲ ላይ የዲሲ ፓስፖርት ክብረ በዓል ሆኖ ሲውል በከተማይቱ ውስጥ ያሉ ኤምባሲዎች ሁሉ በሮቻቸውን ለማንም እንግዳ ክፍት አድርገው ሲያስተናግዱ ሠራተኞችና አምባሳደሮች፣ ምክትሎቻቸውና ቆንሲሎቹ ከሰው ጋር ሲነጋገሩና ሲመካከሩ ሀገሮቻቸውን ሲያስተዋውቁ ውለዋል። በኢትዮጵያ ኤምባሲም የተገኘው ሰው ቁጥር እጅግ የበዛ ነበር። ከዓለም ዙሪያ ዋሽንግተን ዲሲ የሚገኙም ኢትዮጵያውያኑ የዩናይትድ ስቴትስ የኤሮኖቲክስና የጠፈር ኤጀንሲውን ናሳ ሳይንቲስት ዶክተር ብሩክ ላቀው አንዱ ነበሩ። ዶክተር ብሩክ በማርስ ኪሪዮዚቲ ተልእኮ፣ በሳትርን ካሲኒ ተልእኮ፣ በጁፒተር ሉሲ ተልእኮ ላይ ቁልፍ ቦታ ካላቸው የናሳ ሳይንቲስቶች አንዱ ሲሆኑ በጎዳርድ የምርምር ማዕከል የፀሐይ ምህዋር ምርምር ክፍል ምክትል ዳይሬክተርም ናቸው። ከአምባሳደር ፍጹም አረጋ ጋር ሲጨዋወቱ አገኘዋቸውና አነጋገርኳቸው። በቅድሚያ ዶክተር ብሩክ ላቀው ለዚህ ቃለ ምልልስ ፈቃደኛ ስለሆኑ በጣም አመሰግናለሁ። እኔም አመሰግናለሁ እድሉ ስለተሰጠኝ። በቅርቡ ወደ ኢትዮጵያ ሄደው ነበረ። አንድ ስድስት ሰባት ወረ ነው እኮ። ምን ታዘቡ ሄደው? በጣም ብዙ ለውጥ ያለበት ሁኔታ ነው ኢትዮጵያ ውስጥ ያለው ያው፣ ዛሬም እንደምትታዘቡት ድሮ ኤምባሲው እዚህ እኛ በጣም ተቀባይ አልነበረም፣ ያስፈራ ነበረ ስንገባ። አሁን እንደ ቤታችን ገብተን ስለምንንቀሳቀስ ለውጡ እዚም እያየ ነው ማለት ነው። እርስዎን አይነት ሰዎች እዚህ ቦታ ላይ እንደዚህ በነጻነት ማግኘት ዌልካሚንግ አልነበረም፣ ተቀባይነት አልነበረው ማለት ነው። ትልቅ ለውጥ ነው እና በሳይንስ እና በኤዱኬሽን በኩል እዛም የፖሊሲ ለውጦች እና የፖሊሲ ግምገማዎች እና ድራፍቶች እንዳሉ እገነዘባለሁ እኔ እንግዲህ አስተማሪ አይደለሁም ሪሰርቸር ነኝ ከሪሰርቸርም ደግሞ አሁን የናሳን ሚሽኖች ማኔጅ የማድረግ ላይ ነው ያለው ብዙ ስራው ላይ እና በዛ በኩል በጠፈር በኩል በተለይ ኢትዮጵያ ውስጥ እንደምታውቁት አሁን በሴፕቴምበር ከቻይና ሎንች የሚደረግ ሳተላይት አለ ለ ኢትዮጵያ እሱ ትልቅ ቪዥናችንን የሚለጥጥ ነው። ዝም ብለን የኢትዮጵያን ችግር ይሄ ክልላዊ ሁሉን ነገር ጭቅጭቁን ትተን ወደ ሌላ እንድናስብ የሚያደርገን ስለሆነ ጥሩ ነው። በመሰረቱ እናንተ ሳይንቲስቶቹ ተሳተፋላችሁ? እዚህ ያላችሁ በእንደዚህ አይነት ፕሮጀክቶች ላይ የልጊዜው አልተሳተፍንም። በተለይ እኛ እዚህ ልንረዳ ምንችለው ይመስለኛል በፖሊሲ ደረጃ ላይ ትልልቁን በትልልቁ ደረጃ ብዙ ተመክሮ ስላለን ለመርዳት እንችላለን ይመስለኛል። እና አሁን ይሄ ሀገር የሰፈር ምርምር ብቻ ወደ 19 ቢሊዮን ዶላርስ ነው የሚያወጣው እና ያንን ያህል አገሪቱ ዛሬ ለማውጣት አትችልም። እና ያንን ያለውን የተቆጠበ አቅም በምን መንገድ ነው የምንጠቀምበት እዛ ለመድረስ የሚለው ላይ በዛ በኩል ብዙ ነገሮች ማድረግ እንችላለን። ውይይቶች ማድረግ እንችላለን። የፖሊሲ ድራፍቱን ኮሜንት ማድረግ እንችላለን። እነዚህ እነዚህ ነገሮች በማድረግ በጣም ልንረዳ ምንችል ይመስለኛል። የኢትዮጵያ ስፔስ ሳይንስ ኢንስቲትዩት ይህችን መንኮራኩር ለማምጠቅ ሲያስብ ከእሷ ገቢም ጭምር ለማግኘት ነው። ለትርፍ ጊዜ ጉዳይ ወይም ለመመራመር ያህል ብቻ ያደረጉት አይመስለኝም። ኃላፊዎቹን ከዚህ በፊት ሳነጋገር ይህንን ይላሉ እና ያነሱትን የዚህ የገንዘቡን የወጪውን ጉዳይ በራሱ እንዲሸፍን የማድረግ ስራ እንግዲህ ምንድን ነው ከምዕራባውያን አገር ጋር አድርገሮች ጋር በሚሰራበት ጊዜ በተለይ ከዩናይትድ ስቴትስ ጋር ወጪውን በደንብ መተመን ይቻላል። አሁን እኛ መስሪያ ቤት የመንግስት ሰራተኛ ደሞዝ ደመወዝ ሳይቀር አንድ ሚሽን ወደ ማርስ ወደ ሌላ ቦታ ሲሄድ የመንግስት ሰራተኛ ደመወዝ ሳይቀር የዛ ሚሽን ባጀት ውስጥ ይተመናል። ደንበኛውን ወጪ እናውቃለን ማለት ነው። አሁን በቻይና የሚመጠቀው እንደሰማሁት ወደ ወደ 8 ሚሊዮን ዶላር እና በእኔ ግምት ሰብስዳይዝድ ነው ማለት ስድስት ሚሊዮኑን የቻይና መንግስት ነው። እና ይሄ እንግዲህ እርግጥ ቪዥናችንን አስተሳሰባችንን አርቀን ኢትዮጵያ እዛ ልደርስ ትችላለህ የሚለውን ቪዥናችንን የሚጠቅም ሆኖ ሳለ፣ በወጪው አንጻር ፕላን ለማድረግ ግን ግልጽ አይደለም፣ አይረዳንም ማለት ነው። በጣም ግልጽ የሆነ በደንብ ወጪው በደንብ ሲታይ ለወደፊት ፕላን ለማድረግ እና በጠቅላላው ግን የስፔስ ፕሮግራሙ መንኮራኩር መስራቱ አንደኛ ሆኖ፣ ዋናው ዓላማ ግን ችሎታ ያለው ኢትዮጵያዊ ሳይንቲስቶች፣ ኢንጂነሮች በጠፈር ምርምር በኩል በጣም የሚሰሩ እነዛን ሰዎች ማፍራቱ ነው ጎሉ። ካርድዌሩ አደለ። እነሱ ናቸው የወደፊት ኩባንያዎችን የሚመሰርቱት ስፔስ ሪሌትድ ኮሚኒኬሽን እርስ ክላይሜት ቼንጅ የአየር ብክለትን በተመለከተ የሚደረገውን ጥናት ሁሉ ያካሄዱም ከዛ ደግሞ እየወጡ የራሳቸው ፕራይቬት ካምፓኒዎች ይሰራሉ። እነሱ ናቸው የወደፊቱን የቢዝነሱን ሞዴል የሚያስተካክሉ ብዬ እገምታለሁ እና ይመስለኛል ያወጡት ፖሊሲ ድራፍቱን ሳየው ካፓሲቲ ቢልዲንግ የሚለው ኢምፖርታንት ነው፣ ግን በዲቴይል መገለጽ አለበት እና ወጪው ላይ በተለይ ከአሁን ው ኢንፋሲስ መደረጉ ይጠቅማሉ ብዬ እገምታለሁ። ዶክተር ብሩክ ላቀው መቼም ሁልጊዜ ከእኛ ጋር ነው ትርሶ ያሉት በተለይ የተፈጥሮ አካባቢ ሳይንስና ህይወት ፕሮግራማችን ጠለቅ ባለ ለሰፋ ባለው ሁኔታ እንደገና እየተዋቀረ ነው ያለው። በዛም ላይ ሰፋ አድርገን ደጋግመንም ለአድማጮቻችንም ለተመልካቾቻን እንጋብዝዎታለን፣ ዝግጅቱ አሁን እየተካሄደ ነው በኤምባሲው። ወደዛ ልመልሶ ትርሶንም በጣም አመሰግናለሁ። ከሳይንስ ነኩ ንግግሬ ልውጣና ወደ ተከታዩ የተፈጥሮ አካባቢ ጉዳይ ደግሞ ልውሰዳችሁ። እጅግ የበለጸጉትና በኢንዱስትሪም የናጠጡት ሀገሮች በሚሊዮኖች ቶኖች የሚቆጠሩ የፕላስቲክ ተረፈ ምርት ቆሻሻና ውድቅዳቂ ዳቂ ወደ ምስራቅ እስያ ሀገሮች እያሻገሩ ናቸው የሚል ዘገባ መውጣቱን ለንደን ላይ ያለው ባልደረባዬ ሄንሪ ሪጅዌል ዘግቧል። በዚህ ሁኔታ ታዲያ ያንን ሁሉ ቆሻሻ መልሶ ወደ ሥራ ለማስገባት የሚደረገው የክለሳና የእደሳ ጥረት በዚያ የካብታሞቹ ውድቅዳቂ ተውጦ ሙሉ ቀጠና እጅግ ለተንሰራፋ የአካባቢ ብክለት እየተጋለጠ መሆኑን ግሪን ፒስ የሚባለው የተፈጥሮ አካባቢ ደህንነት ተሟጋች ድርጅት አስጠንቅቋል፣ አስገንዝቧል። ባለጠጎቹ ስለ ቆሻሻ አሰባሰብ የዳበረ ስርዓት እንዳላቸው ኮራ ብለው ሲናገሩ፣ ያ ሁሉ የፕላስቲክ ቆሻሻ ታዲያ መልሶ እንዲሰራ፣ እንዲቃጠል፣ እንዲቀበር፣ ወይም እንዲያው እንዲጣል ባህር ተሻግሮ የሚላክባቸው ሀገሮች ምድሩም ውቅያኖሱም እየጎደፈ እያደፈና እየተበከለ ነው በግሪንፒስ አባባል። እጅግ ተመራጩ አማራጭ እነዚያን አገልግሎት ላይ የዋሉ ማሸጊያዎች፣ መቅጃዎች፣ መጠቀሚያዎች፣ መጠቅለያዎች የመሳሰሉ ቁሳቁስ ተመልሰው ወደ አገልግሎት ሊገቡ የሚችሉበትን ሁኔታ ማሳለጥ ሳይሆን የፕላስቲክ ምርትና አጠቃቀምን በድፍን ዓለም ግዙፍ በሆነና ትርጉም ባለው መጠን መቁረጥ፣ መቀነስና ማስወገድ ነው፤ የግሪንፒስ ብርቱ ምክር። ይህ ጉዳይ ኢትዮጵያን አፍሪካንም ይመለከት ይሆን? ለዛሬ ጊዜው በማብቃቱ ሄንሪ ሪጅዌልን እዚህ ላይ ላመስግንና ዝርዝር ዘገባውን በቀጣይ ዝግጅት ይዤላችሁም መለሳለሁ። Arendidi, um, le አድማጮች እንግዲህ ዛሬ የጋቢና ቪኦኤ ጉዟችን ተጠናቋል። ቤቲጂ ገርዬ ገርዬ ትላለች። ጽዮን ግርማ ብሬያችሁ ነበርኩ። መክቡላ ያሞሮ ፕሮግራሙን አቀናብሯል። ቲያን በስርጭት ምህንድስና አብራን ነበረች። ደህና ደር